የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ሀብታሙ አያሌውን ጨምሮ በሌሎች አራት የተቃዋሚ ፓርቲ አመራሮች ላይ የበታች ፍርድ ቤት የሰጠውን ብይን አስመልክቶ አቃቤ ሕግ ላቀረበው የይግባኝ አቤቱታ የፌዴራሉ ጠቅላይ ፍርድ ቤት ዛሬም ውሳኔ አልሰጠም። ፍርድ ቤቱ ዛሬ ውሳኔ ሊሰጥ ያልቻለው የታች ፍርድ ቤት ብይን የሰጠበት መዝገብና አቃቤ ሕግ ያቀረባቸው ማስረጃዎች ስላልደረሱት መሆኑን ገልጧል። መዝገቡ እንዲመጣም ትዕዛዝ አስተላልፏል። ጠቅላይ ፍርድ ቤቱ በዚህ ጉዳይ ላይ ብይን ለመስጠት ሲቀጥር ይህ ለሦስተኛ ጊዜ ሲሆን፣ ውሳኔውን ጥቅምት 29 ቀን ለማሰማት ቀጠሮ ሰጥቷል። የአቃቢ ሕግ የቀድሞው የአንድነት ለዲሞክራሲና ለፍትህ ፓርቲ የአመራር አባላት የነበሩትን አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ የአረናው አቶ አብረሃ ደስታ የሰማያዊው አቶ የሽዋስ አሰፋ እንዲሁም አቶ አብርሃም ሶሎሞን ላይ የሽብር ወንጀል ክስ አቅርቦባቸው ቢሆንም የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ክሱን ሊያስረዳ አልቻለም ሲል መከላከል ሳያስፈልጋቸው በነጻ እንዲሰናበቱ መወሰኑ ይታወሳል።